የጋምቤላ ክልል ልዩ ኃይል ትጥቅ ፈትቶ ወደ ስልጠና እንዲገባ መደረጉን ያነጋገርናቸው የአካባቢው ነዋሪዎችና አንድ የወረዳ ምክር ቤት አባል አረጋግጠውልናል። በሌላ በኩል ደግሞ ጋምቤላ ክልል ውስጥ ከሰማንያ ሺህ በላይ ስደተኞች በተጠለሉበት ፑንዶ የስደተኞች ሰፈር ውስጥ በስደተኞች መካከል የተፈጠረ ጎራ የለየ ግጭት እንደነበር ተገልጧል። ሰሎሞን አባተ ተጨማሪ አለሁ። የጋምቤላ ጉዳይ ብዙ ሰው እያስጨነቀ ይገኛል። ጋምቤላ ውስጥ ባለ በሁለት ግለሰቦች መካከል የተነሳ የመሬት ይገባኛል ውዝግብና ግጭት ብዙ መዘዝ አስከትሏል። አንዱ ሌላኛው ላይ ተኮሰ። አንዱ የአኝዋክ ሌላው የኒዌር ብሔረሰቦች አባላት ናቸው። የተተኮሰበት ሆስፒታል ገብቶ ታከመ። ጉዳቱም የበዛ አልነበረም ተብሏል። ከዚያ በኋላ የቀጠሉ ችግሮች ግን የብዙ ሰው ሕይወት በልተዋል። እስከ ፑኝዶና እስከ ኢታንግ ተቀጣጥለዋል። በሀገሬው ሰው ላይ ብቻ ሳይሆን በስደተኞች ውስጥ መግባቱን ተሰምቷል። ዛሬ ወደ ፑኝዶ ደውዬ የጎግ ወረዳ ምክር ቤት አባሉን ኡመት ኡለሚን አነጋግሬ ነበር። እዚህ ከፑኝዶ ከስደተኞች ነው ብቻችን ነው የተጣሉ እንጂ ከኗሪ የፈጠረ ነገር የለም። ስደተኞቹ እርስ በራሳቸው ነው የተጣሉት። አዎ፣ መጀመሪያ ከአይታን የሆነ ነገር ፈጥሮ ነበር ከኢታንግ ነው የመነሳይ፣ ወደ ፑኝዶ ስደተኛ ይደረሰ። ኢታንግ የተነሳ ግጭት ነው ፑኝዶ የደረሰው። አዎ፣ ኢታንግ ውስጥ ምን ምን ሆነ? ግጭቱ እንዴት ተከሰተ? እዛ ጋ አንድ ሴት ነበረ፣ እዛ ጋ አንድ ሴት ገድሎ ነበረ። ሴቷ አኙዋክ ናት። ገዳዮ ነር ነው። ሁለቱም ስደተኞች ነበሩ? አይደለም አይደለም፣ ነዋሪ ናቸው፣ ኢትዮጵያውያን ናቸው። አዎ ሁለቱም የኢትዮጵያዊ ናቸው። በምንድን ነው የተገዳደሉት እነዚህ ሁለት ሰዎች? እዛ ጋ ከሴት ምክንያትን ከሷ ከሴት ምክንያት ነው ወደ ቤር የገባው። ወደ ቤርን የገባው ምንድን ነው? እዛ ጋ የሞተች ሴት ባለዋ ተነስቶ አንድ ንወር ገሏል። የሷ ምክንያት ማለት ነው። ለምን ለምን ገደሉ? ባልየው በግል ግንኙነት ምክንያት ነው ጸቡ መጀመሪያ የተነሳው። አዎ በግል ምክንያት ነው። እና እንዴት ሆኖ ወደ ፑኝዶ ተዛመተ ይሄ ችግር? ምንድን ነው ችግሩ? እዛ ጋር ረብሰ ጋምቤላ የፈጠረን ተቋም ውስጥ እነሱ ተበታተነው፣ ግማሱን ከየወረዳ ነው ወደ ተቋሙ ውስጥ እዛ ጋር የሚኖሩ ማለት ነው። ከዛ ተማሪዎች ተበታትነው ግማሱ ወደ ፑኝዶ መጡ። ግማሱን እዚህ ጋር ሲመጡ እዛ ጋር ጋምቤላ ኤርሲ በኤርሳ ሰው ተበታትነዋል። ወታደር ተከፋፈሉ። ልዩ ማለት ነው በዛ ምክንያት ማለት ነው። ስለዚህ ምንድን ነው እያሉኝ ያሉት ተማሪዎቹም እንደዚህ ወደየ ትምህርት ቤቱ ሲዘጋ ወደየአገራቸው ወደየሰፈራቸው ሲመለሱ ያንኑ ያንን ይሄንን ቂማቸውን ይዘው ሄዱ። እንደገና ደግሞ የታጠቁትም እንደዚሁ እርስ በራሳቸው ቅራን የፈጠሩ ነው የሚሉኝ የመንግስቱ ታጣቂዎች፣ የመንግስት ልዩ ኃይል ተከፋፈሉ። እሺ። እና ምን አደረጉ? ተከፋፍለውን፣ አኛዋቅ ወደ አኛዋቅ ኖር ወደ ኖር ነው የተከፋፈሉን። ከዛ ኦግያ ተነስቷል። እርስ በርስ ማለት ነው። እሺ በዚህ በጸጥታ ሀይሎቹ መካከል ማለት ነው። አዎ። ከዛ ምንድን ነው ወደ ጎታ ስለገባ እዚህ ፍኙ ደ በብዛት እዚህ ያለን ስደተኛ ስላለን ስደተኛ የኖር ስደተኛ አለ ያኛው ስደተኛ አሉ። አሁን ወደ ስደተኞች ያው ግፊቱን ገብቷል ማለት ነው በኗር ሳያድ ና በአኟዋክ ሳያድን ነዋሪዎች ወደ አኟዋክ ሳያድ ይሄዱን ሰው በጦር የተወጉን እንደዚህ ነው። መነሳዊ የተፈጠረ አሁን እና እዛ የደረሰውን ጉዳት ያውቃሉ? አሁን እርስ ስንት ሰው እንደሞተ ስንት ሰው እንደቆሰለ ው ያውቃል። ስንት ሰው ሞቷል? ስንት ሰው ቆስሏል? በኛ ብሔረሰብ አንድ አንድ አሮጌት አንድ ወጣት ወንድ ነው። አንድ ኢሳን ልጅ የሁለት ዓመት ይድበ በኗር በኩል አንድ ሰው ነው ይሞጠ አጠቃላይ አራት ሰው ማለት ነው። በዚህ በፑኝዶ ማለት ነው የፈጠረ ፑኝዶ። ከመቼ ጀምሮ መቼ ነው ይሄ ነገር የተፈጠረው? በቀን ሀያ አራት አካባቢ ነው። አሁን ባለፈው ሳምንት ውስጥ ማለት ነው። አዎ፣ አዎ። እና ከዛ እሺ በዛም ምክንያትን ባኙዋክ ሳየት እዛ ያለን ችግር ስለፈጠሩ አሁን ተነስቷል። እዛ ትንሽ ሰው ነው። እዛ ጋር አይቀሩ የት? እዛ ካምፑ አኙዋክ ሳየት ማለት ነው። አኙዋክ የስደተኞች ካምፕ ውስጥ ወጣ ሰው ከዛ ስደተኛው ፖርቷል። የት ሄዱ? ወጥተው ስደተኞች እዚህ ጋ በአንድ ቋንቋ ስለሚገናኝ እዚህ ጋ ከህብረተሰብ ጋር ተቀላቅለው አሁን ያሉን እንጂ ከካምፖቹ ውስጥ ወጥተዋል። አዎ ግማሱ ወጥቷል፣ ግማሱ እየተመለሰ። አሁን ስንት ስደተኛ ነበር እዛ ፑኒዶ ካምፕ ውስጥ የሚኖረው አጠቃላይ? አሁን ሰማንያ አራት ሺህ ሰማንያ አራት ሺሁ ስደተኛ ነው ለቆ የወጣው ካምፑን አይደለም። እዚህ ሰማንያ አራት ሺ ኖር ኖር ብሔረሰብ በየለ ብቻ ነው የሚኖረው፣ እኛ ብሔረሰብ በየለ ብቻ ነው የሚኖረው አሁን እዛ ጋ እዛ ጋ ትንሽ ትንሽ ነው ነው ወደ ወደ ሁለት ሺህ ሶስት አይደርስም መስልኝ። ሰሞኑን የተፈጠረው ሌላው ውጥረት የክልሉ ልዩ ኃይል ጎራ ለይቶ የመጋጨቱ ነገር ነበር። ስለዚህ ጉዳይም ወደዚያው ደውዬ አንድ የጋምቤላ ነዋሪ አነጋግሬያለሁ። አሁን ከፍተኛ እንደ ከፍተኛ ችግር የምታይን ያለው ሁልት ሳይሆን ሁልት ይሻላል አሁን ልዩ አይልም ይባል እሺ ልዩ ኃይሎች ልዩ ኃይል የሚባል ልዩ ኃይል አሁን በጣም ከፍተኛ ችግር እየፈጠሩ ነው። በግርግሩ ወቅት ማለት ነው። እሺ ምንድን ነው ስ የተፈጠረው ይንገሩኝ። አንደኛ አኛክ ወደ አኛክ ይወገናል፣ ኖር ወደ ኖር ይወገናል። ስለዚህ አንድ ካምፕ አንድ ካምፕ አንድ እንትን ካምፕ ስለሆኑ እነሱ ራሳቸው በሚጣሉበት ጊዜ በጣም ከፍተኛ ችግር እየፈጠረ ነው። እሱ ብቻ አይደለም። በተለይ በተለይ ኖር ዞን የነበሩ ልዩ ኃይሎችን ከአስር በላይ ተገድሏል ተገድሏል። የልዩ ፖሊስ አባላት የልዩ ፖሊስ አባላት ማለት ነው። አንዳንድ ሰዎችን መጥፎ ጥሩ አመለካከት ያላቸው አንዋኮችን በድግግ ወደ ሌላ ቦታ አስገባሉ አስገባሉና ከዛ በኋላ ራሳቸው ሄደው ወደ አንዋክ አካባቢ ይሄዳለሁ። ግን መጥፎ አመለካከት ያላቸው ሰዎችን ወደ ያውኑ ሰዎች ሰው እየተገደለ ነው እየተገደለ ነበረ። ሁለተኛ በጆር አካባቢ በመጀመሪያ ደረጃ እነሱ ነው ቶክ የከፈቱ ከእዛ በኋላ ማለት ነው። እሱ ብቻ አይደለም፣ አራቱም ብሔረሰቦች ማለት አንድ ላይ ሆኑ እንዳገኘት ማለት ነው አምስቱ ሰዎች እንዳንድ ተገንተለው እንደገና መሳሪያ ወደ እሱ አዙሩና ቱሪ እንደተፈጠረና ዛፈሱ ወደ ክልላቸው በዛ ሄዱ ይሄ ነው በመጀመሪያ ደረጃ የፈጠረ አንዳንድ አካባቢዎችን እንደዛ ችግር ተፈጠሮ ነበረ ግን ልዩ ሀይሉ ነው ፖሊሲ ችግር አልነበረም እና አሁን ይሄ አሁን ልዩ ሀይሉ በምን ሁኔታ ላይ ይገኛል አሁን ልዩ ሀይሉን መንግስት እያሰበ ነገር ምንድን ነው ይነሱ ያለው መሳሪያዎች በሙሉ ለመንግስት አሳስቦ እንደገና ታድሱ እንድሰጣቸው እንደዚህ አይነት ውሳኔ ተወስኗል። አሁን ይህ ስራ እየተሰራ ነው፣ ያሁን ያለ ያለ ነው። አሁን ስለዚህ ትጥቅ ትጥቅ ፈተው ወደ ካምፕ ገብተዋል ማለት ነው? አዎ አዎ። አንዳንዱ አንዳንዱ ብቻው ወደዛ ያልገባበት ሁኔታዎች ይኖራለሁ። ለምን ከአንድ ከአንድ ሺ አራት መቶ አይል ነው ያለው በክልል ደረጃ ማለት ነው ልዩ ኃይሉ አሁን ወደ ካምቢ እየገባ ያለው ከዘጠኝ ዘጠኝ መቶ ስልሳ በላይ ነው የገባው። አንዳንዱ ገና የተፈለገ ነው ያለው መሳሪያን መሳሪያችሁ ወደ መንግስት እንደዚህ ተደርገው እንደገና ወደ አዲስ እንዲገቡ ክሬት እየተደረገ ነው። ለምን እነሱ እንደዚህ ካልተደረገ ያለው እንትን ችግር እየባሱ ስለሚሄድ ነው። ለምን በየብሔራቸውንም የተከፋፈለ ስለሆነ ነው። ስለ ጋምቤላ የወቅቱ ሁኔታ ተጨማሪ ማብራሪያ ለመጠየቅ ወደ ክልሉ ባለሥልጣናት ደውዬ ነበር። የክልሉን ምክትል ፕሬዚዳንት ኢንጂነር ኡሌሮ ኦፒዮን አግኝቼ ነበር። አሁን ያሉት ከጋምቤላ ውጭ መሆኑንና መረጃም እያሰባሰቡ መሆናቸውን ሰሞኑን ብደውልላቸው እንደሚሻል ነግረውኛል። ይህንኑ ይዤ ወደ እርሳቸውም ወደ ሌሎች ባለሥልጣናትም ደውዬ የሚገኘውን ይዤላችሁ መለሳለሁ። በተጨማሪም በተባበሩት መንግሥታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር የኢትዮጵያ ቢሮ ስለ ስደተኞቹ ጉዳይ፣ ስለ ደህንነታቸው፣ ስለ ሁኔታቸው ማብራሪያ ፈልጌ እንዲሰጠኝ ማብራሪያ ፈልጌ በተደጋጋሚ እየደወልኩ ነው። ጥረቴ ይቀጥላል። ጋምቤላ ውስጥ ሰሞኑን በተፈጠሩ ግጭቶች አንዳንዶች ከሃምሳ በላይ ሰው መገደሉን ቢናገሩም የመንግስቱ ቃል አቀባይ አቶ ጌታቸው ረዳ የ14 ሰው ህይወት መጥፋቱን ባለፈው ሳምንት ተናግረው ነበር።